ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ጦርነት ምክንያት ከትምህርት ተፈናቅዬ እገኛለሁ። ከጦርነቱ በፊት እንደሚታወቀው ሁላችንም ተማሪዎች የላቀ ተስፋ ነበረን። እንደ ሁሉም ተማሪ እኔም ተምሬ ለአገሬ ለቤተሰቤ ተስፋ ነበረኝ። አሁን ግን ተስፋችን ወደ መጨለሙ እየሄደ ነው። ቀደም ብለን የሰማ ነው። በሰሜን ኢትዮጵያ ባለው ውጥረት ምክንያት ላለፉት ሁለት ዓመታት የከፍተኛ ትምህርት መግቢያ ፈተና መውሰድ ካልቻሉ ወጣቶች መካከል አንዱን ነው። ጦርነቱ በተማሪዎች ላይ ያሳደረውን ጫና በሚያሳየው ዘገባ ቆየት ብለን በሰፊው እንጨዋወትበታለን። በሌላ ጉዳይ ግን አሁን ጊዜ የሚመስጠኝ ነገር በአንድ ተቀብሮ ቤተሰቦች ሁሉም ሁሉም በቃ ፍቅር ነው። መረዳዳት፣ መፈቃቀር ብቻ ነው ያለው እና በቃ ሁሌ ይገርመኛል ጠብ አሁን ደግሞ የሰማነው ላለፉት 20 ዓመታት በዱር እንስሳትና አካባቢ ጥበቃ መሻሻል ላደረገው አስተዋጽኦ ከሰሞኑ ዓለም አቀፍ ሽልማት የተሸለመውን አቶ ጌታቸው አሰፋን ነው። እሱንም ቆየት ብለን ሙሉ ዘገባው እናሰማችኋለን። ከነዚህ በተጨማሪ ዓለም አቀፍ መነጋገሪያ ስለሆነው ዘውመን ኪንግ ፊልም የሚያወሳ ዘገባም አለን። ትኩስ ስፖርታዊ ዜናዎች፣ እንዲሁም ሌሎች ጉዳዮችም በምሽቱ ተካተዋል። ሳስተናግዳችሁ የማመሸው ሀብታሙ ነኝ። የዛሬ የምስልና የድምፅ ምህንድስና ከዋኙ ደግሞ ኤልያስ አስማረ ነው። አብራችሁን ቆዩ። በድጋሚ አሁን ወደ መጀመሪያ ወደ ያዝንላችሁ ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። አስቀድሞ በኮቪድ ወረርሽኝ ምክንያት የኋላ የኋላ ደግሞ በክልሉ በነበረው ጦርነት ምክንያት ከትምህርት ዓለም የተራራቁት የትግራይ ክልል ተማሪዎች በሚሊዮኖች ይገመታሉ። ከእነዚህ መካከል የሁለተኛ ደረጃ ትምህርታቸውን አጠናቀው ወደ ከፍተኛ ትምህርት ተቋማት ለማምራት ፈተና የሚጠባበቁ ደግሞ በሺዎች የሚቆጠሩ ወጣቶች አሉ። ለአሜሪካ ድምፅ ሀሳባቸውን ያካፈሉት የተወሰኑት ተማሪዎች እንደ እኩዮቻቸው ለፈተና ለመቀመጥ ባለመቻላቸው የደረሰባቸውን የስነ ልቦና ጫና አልሸሸጉም። ሊደረግ ይገባል ያሉትንም አጋርተዋል። ሙሉጌታ ጽባ በረከት ተክሉ ይባላል። በ2012 ዓ.ም ትምህርት በክልሉ በኮቪድ-19 ምክንያት ሲቋረጥ የአስረኛ ክፍል ተማሪ እንደነበረ ገልጿል። ቀጥሎም በተፈጠረው ጦርነት ወደ ትምህርት ገበታው ሊመለስ እንዳልቻለ ይናገራል። ከሶስት ዓመት በፊት በአድግራት ሲማር ነበረ። ያው አሁን ያለሁበት ሁኔታ ደግሞ እንደሚታወቀው በጦርነት ምክንያት ከትምህርት ተፈናቅዬ እገኛለሁ። ከጦርነቱ በፊት እንደሚታወቀው ሁላችንም ተማሪዎች የላቀ ተስፋ ነበረን። እንደ ሁሉም ተማሪ እኔም ተምሬ ለአገሬ ለቤተሰቤ ተስፋ ነበረኝ። አሁን ግን ተስፋችን ወደ መጨለም እየሄደ ነው። እንጃ አላውቅም በዚህ ጦርነት ምክንያት ህልማችን ሁሉ ተሰናክሏል። ያው እኛ የነበርንበት ትምህርት ቤት እንደሚታወቀው ከስምንተኛ ክፍል ጥሩ ውጤት ያመጣችሁ ተብለ ነው የተለየ ነው። የምንማርበት የነበረው ሂደት በጣም ደስ የሚል ነበረ። ጊዜያዊ ትምህርታችን በንብ ነው የምንከታተል የነበረ ነው። ያው በኮሮና ምክንያት ተቋርጦ ነበር። ከዛ በመጣው ጦርነት ምክንያት ሙሉ በሙሉ ከትምህርታችን ሰናት ተሰናክለናል። ያው አድጋት የተደበደበ ነው። እንደ ተማሪ ትምህርት ቤት ሲዘረፍ፣ ካምፕ ሲሆን ጥሩ ስሜት አይሰማህም። ከአድግራት ከተማ በጦርነቱ ምክንያት ወደ መቀለ እንደመጣ የገለጸው በረከት በጊዜው ጥሩ ውጤት ላመጡ ተማሪዎች አድግራት ዩኒቨርሲቲ ባዘጋጀው ትምህርት ቤት ይማር እንደነበረ ገልጾ አሁን ግን እሱ ይማርበት የነበረው ትምህርት ቤት በጦርነቱ መውደሙ ገልጿል። በትግራይ ክልል ዘንድሮ የ12ኛ ክፍል ዩኒቨርሲቲ መግቢያ ፈተና መፈተን ይገባቸው የነበሩ ተማሪዎች እስካሁን የአስረኛ ክፍል ትምህርታቸው እንዳቋረጡ ይገኛሉ። የእነሱ እኩያ በሌሎች የኢትዮጵያ ክፍል የሚገኙ ተማሪዎች የአስራ ሁለተኛ ክፍል የዩኒቨርሲቲ መግቢያ ፈተና ሲፈተኑ ሰንብተዋል። በዚህ ጉዳይ ላይ ለበረከት አስተያየቱን ጠይቄዋለሁ። እኛ ከትምህርት ማዕድ ተርፈን፣ ሌሎች ተማሪዎች ከትግራይ ውጭ ያሉ ተማሪዎች ተፈቱ። የእኛ እኩል የነበሩ ተፈትነው ወደ ዩኒቨርሲቲ ሲያልፉ እንደማየት የሚያሳምም ነገር የለም። ያው እንደ ተማሪ እኛም ሁሉም ሁሉም ተማሪ ትምህርት ይገባዋል። እኛ ተርፈን እነሱ ሲፈተኑ ማየት ግን በጣም ይከብዳል። ስሜቱን እኔ እንጃ። በእኛ ቦታ ሆናችሁ ብታዩት በጣም ይከብድ ነበር። ከሶስት ዓመት በፊት የአስረኛ ክፍል ተማሪ ነበርኩ። እንዳልኩት የሰውነት ቁመና ልክ እንደ ሁሉም የአስረኛ ክፍል ተማሪ ነው። አሁን አረነው ነንጃ የሰውነት አቋሚ ተጨራሽ ጽም አውጥቻለው። አሁን ዩኒቨርስቲ አንደኛ ዓመት መሆንበት በቀጣይ ትምህርት ሲጀምር አስረኛ ክፍል በጣም ነንጃ ይከብዳል። ተማሪዎች ደግሞ እዛ ተፈትነው እነሱ አንደኛ ዓመት ተማሪ እኛ አስረኛ ክፍል ስንጀምር ነንጃ ስነልቦናው ተጽዕኖም ይኖረዋል። ጽዮን አብርሃ የተባለች ሌላ አስተያየት የሰጠችኝ ተማሪ በበኩሏ ጦርነቱ በሰው ህይወትና አካል ከፍተኛ ጉዳት እያደረሰ ይገኛል ብላ በትምህርት ህይወቷ ደግሞ ዘንድሮ የአስራ ሁለተኛ ክፍል ፈተና መውሰድ ሲገባት ገና አስረኛ ክፍል እንዳለች፣ በዚህም ልትመልሰው የማትችል ጊዜ መክሰሯ ገልጻለች። ትምህርት ትምህርት ሲቋረጥ ያ እንደ ነገርኩ አስረኛ ክፍል ነበርኩኝ። የተቋረጠበት ምክንያት ምንም እንኳ በኮሮና ቢሆን፣ አሁን ግን በጦርነቱ ቀጥለዋል። እንዴኔ አይነት ተማሪዎች ሌሎች አካባቢዎች ሳይ እነሱ ሲማሩ እኛ ደግሞ ስለ ጦርነት ስናስብ እኛ ቀን ተቀን ስናስብ እኛ የምናስበ ሁል ጊዜ ድሮን መጣ ጥሜትና ጦርነት ሁሉም ጎቶናል። ጦርነቱ የወጣቶች ህይወትና ጊዜ ነው እየበላ ያለው ሲል ደግሞ በረከት ተናግረዋል። ያው እንደሚታወቅ የትግራይ ወጣት በሙሉ ከኔ ክፍል እኩያ የነበሩ ሊሆን ይችላሉ ወረራ ለመመከት ብለው ወደ ግንባር ሄደዋል። ለቀጣይ መማር ፈልጋለሁ። ጓደኞች እዛ ሄደው ተሰውተው ሊሆን ይችላል። እንጃ ከአንተ ጋር ሲማር የነበረ ነገር ወደ ትምህርት ስትገባ ከጎነ ሳትሳየው የቅር ሊልህ ይችላል። ድሮ ንደባብ እዚህ ሰላማዊ ሰው በድሮን እየተደበደበ ይገኛል። ያው ትምህርት ቤታችን የተደበደ ነው። የፈጣሪ እቅድ ሆነው ከአሁን በኋላ ወደ ትምህርታችን ልንመለስ እንችላለን። ግን በዚህ አጋጣሚ በድሮን ትምህርት ቤታችን የተደበደ ነው። ምንም በማያውቅ ህዝባችን እየተገደለ ነው። በድሮን ምክንያት ሰላማዊ ህዝባችን ከቻላችሁ ይሄ ጦርነት ቢቆም እንመኛለን። በሰላማዊ ድርድር እንዲቆም እንመኛለን። የሆነ ሆነው የድሮን ድብደባ በሲቪሊያን ላይ የሚደርሰው በከተሞች በትምህርት ቤቶች ላይ የሚደርሰው የድሮን ድብደባ እንዲቋረጥ እንምናለን። ጦርነቱ ቁሞ በሰላማዊ መንገድ ሊፈታ ይገባል ብላለች ጽዮን። እኔ መማር ፈልጋለሁ። ትልቅ ተስፋ አለኝ፣ ትልቅ ራእይ አለኝ ነው። በዚህ ምክንያት ህይወታችን ሲኦል ሆኗል። መተንፈስ አልቻልንም። እንደምታየው ብዙ ሰዎች ተፈናቅለዋል፣ ብዙዎች ሙተዋል፣ ቆስለዋል። በዚህ ጦርነት እንደኛ እድሜ ያሉ ልክ ተፈናቅለዋል። ከትምህርታቸውም ከህይወታቸውም ከቤተሰቦቻቸውም ተፈናቅለዋል። ቢኮዝ ኦፍ ዲስ ሲቹዌሽን ማለት በዚህ ሁኔታ እንደ ሌሎች ሰዎች እኔም ህልም አለኝ፣ ራእይ አለኝ፣ ተስፋ አለኝ አንድ ቀንም ሰላም ይሆናልና ወደ ትምህርት ይመልሳለሁ ብዬ አስባለሁ። አሁን የምፈልገው ነገር ቢኖር ሰላም ሰላም እንዲሆን ነው። ሁለቱም መንግስቶች ወደ ጠረጴዛ መጥተው እንዲነጋገሩ እና በሰላም እንዲፈጡት እመኛለሁ። በረከቱም ተመሳሳይ አስተያየት አለው። ያው የቀጣይ ምኞቴ እንደ ሁሉም ኢትዮጵያው ሰላም ፈላጊ ምኞት አለኝ። ሁላችሁም ወንድማማቾች ነን። ይህንን የጦርነት አውድማ ታችሁ የሰላም ሂደቱን ብታፋጥኑ ለእኛም ከትምህርት ተተጓጉለናልና ወደ ትምህርት የምንመለስበትን አጋጣሚ ብታመቻችሁልን ሰላሙን ሁሉ ለኢትዮጵያ ሕዝብ ምኛለሁ። በሁለት በ2012 በትግራይ ክልል ትምህርት ሲቋረጥ አንድ ነጥብ አራት ሚሊዮን ተማሪዎች በትምህርት ገበታ እንደነበሩና አዲስ የሚገቡና መመረቅ የሚገባቸው ተማሪዎች ጨምሮ በዚህ ሶስት ዓመታት በክልሉ ከሁለት ሚሊዮን በላይ ተማሪዎች ከትምህርት ገበታቸው መስተጓጎላቸው ነው ከክልሉ ትምህርት ቢሮ የተገኘ መረጃ የሚያሳየው። ለአሜሪካ ድምጽ ሙልጌታ አጽበሃም ማለም ሙልጌታ ጽባ እናመሰግናለን። እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ጌታቸው አሰፋ ከ20 ዓመታት በላይ በሰሜን ተራሮች ላይ ኑሮውን ያደረገ የዱር እንስሳትና የአካባቢ ጥበቃ ባለሙያ ነው። ጌታቸው በተለይም በሰሜንና በባሌ ተራሮች ከሚኖሩት ለኢትዮጵያ ብርቅዬ ከሆኑት ቀይ ቀበሮዎች ጋር ባለው ቁርኝት የተነሳ በአካባቢው የቀበሮ ሰው የሚል ቅጽል ስም እስከ ማትረፍ ደርሷል። ጌታቸው በቅርቡ መንከና ትራቨርስ በተሰኘ የዱር እንስሳት ጥበቃ ውድድር ላይ የሁለት ሺህ ሃያ ሁለት ለዱር እንስሳት ጥበቃ ጥልቅ ፍቅር ያላቸው ባለሙያዎች ውድድር ውስጥ ገብቶ የህዝብ ምርጫ አሸናፊ ሆኗል። ደን ገረመው ጌታቸውን አግኝታ አነጋግረዋለች። ቆይታቸው ጌታቸው ራሱን ከሚያስተዋውቅበት ይጀምራል። ጌታቸው አሰፋ እባላለሁ። የተወለድኩት ደባርቅ ከተማ፣ የሰሜን ተራራዎች ብሔራዊ ፓርክ መግቢያ ላይ የምትገኝ ጥንታዊ ከተማ ነች። የመጀመሪያ ደረጃ ትምህርትና ሁለተኛ ደረጃ ትምህርትንም እዚህ ደባርቅ ከተማ ነች

የደንና የተፈጥሮ ሀብት አስተዳደር ኮሌጅ ነው የተማርኩት ከዛ በኋላ ያው እንግዲህ ኢትዮጵያ ቀይ ቀበሮች ድረስ በማገልገል ላይ ይገኛሉ እሺ በድጋሚ በጣም አመሰግናለሁ ጌታቸው እንግዲህ የሁለት ሺ ሀያ ሁለት የመኬና ሽልማት ወይም አዋርድ በምታደርገው ተሳትፎና በምታደርገው ስራ ከቀይ ቀበሮች ጋር በተያያዘ ከፍተኛ የሆነ ድምጽ በማግኘት በህዝብ ተወዳጅ የሆነን የሚለውን ሽልማት አግኝተሃል ቅድሚያ እንኳን ደስ አለ። እንኳን አብሮ ደስ አለኝ። በጣም አመሰግናለሁ። እሺ እስቲ ጌታቸውንና ቀይ ቀበሮዎችን ከሌሎቹ የዱር እንስሳት ወይም ደግሞ የተፈጥሮ ጥበቃ ለየት አድርጎ ያቆራኛቸው ነገር ምንድን ነው? ዘጠና አምስት ዓመተ ምህረት ጀምሮ ነበር ለመጀመሪያ ጊዜ የቀይ ቀበሮዎችን ያየኋቸውና ስራና ኖራቸውና አጠቃላይ ሁኔታቸው የተረዳሁበት በባሌ ተራራዎች ብሔራዊ ፓርክ ነው። መጀመሪያ እዛ ደረጃ ሰ ቀበሮ ሚኒስቴር የነበረ በወቅቱ እዛ ቦታ ላይ ሂጄ ያው የምከታተላቸው ጊዜ ስልጠናውንም እዛው ነው የወሰድኩት። እና በቃ ቀበሮዎች ማለት አኗኗራቸውን ስትከታተዩ፣ በቃ ያሉበትን ሁኔታ ስታስቢው፣ አለማችን እንግዲህ ያው በጣም በመጥፋት ላይ በጣም በአደገኛ ደረጃ ለመጥፋት ካሉ የውሻ ዝርያዎች ውስጥ እንግዲህ የቀበሮው ነች በኢትዮጵያም ያው ብቻ የምትገኝነት ዝርየዋ ዝርያዋ በቃ እናኖራቸው በጣም በጣም ለየት ስለሚል፣ በዛ ምክንያት በቃ ከዛ በኋላ ሰሜን ተራራዎች ብሔራዊ ፓርክ መስቶች ታያን ጀምር ለምሳሌ በጣም ሁልጊዜ የሚመስጠኝ ነገር በአንድ ቀቀሮ ቤተሰቦች ሁሌም ሁሌም በቃ ፍቅር ነው መረዳዳት፣ መፈቃቀር ብቻ ነው ያለው እና በቃ ሁሌ ይገርመኛል። ጠብ የለም ስለይ የመራቢያ ጊዜያቸው ደስ የሚያደርጉት ትብብር፣ ጥበቃ፣ በሴቷ የሚያደርጉት እንክብካቤ፣ ግልገሎቹ ከተወለዱ በኋላ የሚያደርጉት የአመጋገብ ጥበቃ፣ ያኗኗራቸው ሁኔታ እጅግ በጣም በጣም ይቃ ይመስጠኛል እና እዛዎች መካከል ቀበሮች ውስጥ ሌላ ላይፍ የለኝም። በቃ እኔ አንድ ቀበሮ የሆነ ነገር ሆነ ከተባለ ተገደለ ከተባለ ወይም ደግሞ አጋጣሚ መስት ላይ ታሞ ካየሁት እኔ ህፍት የለኝም። መልሼ ነው ወደ ወደ መስክ የሚሄደው ስፔሻሊ ወደዚህ እንትን ስተገባሁበት ምክንያት ማለት ነው። ከሁለት አይነት በፊት አንድ ቀይ ቀበሮ በፊ ተመጥቶ ተወስዶ ነበር እና በጣም ተስፋ ቆርጠን በነበረበት ሰዓት በቃ ቀበሮ የኋላ ግሩ የተመጣው እና ቶታሊ የኋላ ግሩ ያውጠ ተጎደጨ ነበር እና ቀበሮ በተለይ ለሀምሳ ቀናት ልዩ እንክብካቤና ክትትል እናንጥን ያደረግ ነው እሱ ታሪክ በተለይ በጣም አዋርዱ በጣም ትልቅ ሀይል የሆነ እሱ ነው። ሀምሳ ቀናት ህክምና አድርገን መግበን ተታትለን ከዛ በኋላ ሬዲዮ ኮለር አንገት ላይ አድርገን፣ አራት ወር ከምናምን በዛ መሳሪያ ክትትል አድርገን በቃ በጣም ብዙ ብዙ ብዙ ፈተናዎችን አይቶ ያቀበሩ ከዛ በኋላ የራሱ ፓርትነር አግኝቶ ወልዶ ማለት ነው። አንድ አካባቢ ታሪክ በጣም ያ ፍቅር ያለውና ለየት ያለ ስራ የሚለውን ነገር ይሄ ዩኒክ አደረገው ነው መብረቅ ነው የሚባል ነገር የለም። በይህን ፓርክ ጓደኞችም ያመሰክራሉ በጣም እና መኖሪያ አካባቢያቸው እንዲሁም የሰሜን ተራሮች ብሔራዊ ፓርክ በጣም የማይጠገብ ማራኪ የሆነ አፈጣጠር ነው ያለው እና እዛም በመስራቴ በጣም እድለኛ ስለሆን እንደውም በዛ አካባቢ ለየት ያለ ቅጽል ስም አለ ይባላል። ማነው እሱ? ለአድማጮቻችን ንገሪልን። ያው የቀበሮ ሰው ለማለት ለምሳሌ ቀበሮ የሚኖሩበት አካባቢ ሳቀጠሎ የመን ከተነሳ ቶሎ ለጌታቸው ይደውሉ ሁን ቀበሮ የሚኖሩበት አካባቢ ላይ የሆነ ነገር ከተከሰተ አንዳንዴ ይገደላሉ። በ የሆነ ነገር ማማም እንትን ከተባለ በቀድሞ ለእኔ ነው። ከዛ ኔ ደግሞ ፓርኮች ጋር ነው በቆረኛ ስንሰራ ገብጣ አካባቢ ዳለ ማለት ነው። ሀያ አመት ሙሉ ሌላ ቦታ አልሰራው ማለት ሰሜን ተራራዎች ብሔራዊ ፓርክ ብሰራ ዋናው ስራዬን ሰሜን ተራራዎች ብሔራዊ ፓርክ ቢሆን አማራ ክልል ላይ የሚገኙ ያው ከፍተኛ ደጋማ አካባቢዎች አሉ፣ የኢትዮጵያ ቀይ ቀበሮዎች የሚኖሩባቸው እነሱም በቃ የተለያዩ ማተኞችን ያው ስልጠና ለመስጠትም እና ሌሎች ስራዎችን ለመስጠት ይንቀሳቀሳሉ። በነገራችን ላይ ቀይ ቀበሮ ላይ ይሰራለሁ ሲባል ግን ቁየ ቀበሮ ላይ ብቻ አይደለም ማለት ቀበሮ ያው እኔ ልዩ ፍላጎቴ ወይም እንትነት ነገር፣ ግን ከፓርክ ሰራተኞች ጋርና እንዲሁም ከተለያዩ አጋር ድርጅቶች ጋርም ብዙ ስራዎችን እሰራለሁ። ለምሳሌ ፓርኩ አደጋ ላይ የነበረ ፓርክ ነው። አደጋ መዝገብ ውስጥ ተመዝግቦ ለብዙ ጊዜ ኖሯል። እንግዲህ ከአደጋ ላይ ለማውጣት በተደረጉ የተለያዩ ጥረቶች እኔም ከፓርኮች ጋር በጣም ብዙ ነገሮችን እንሰራለ። ለምሳሌ ፓርኩ የመተዳደሪያ ዕቅድ አልነበረውም። ስለዚህ ማኔጅመንት ፕላኑ ሲዘጋጅ ከመጀመሪያ እስከ መጨረሻ ሆነ በጣም ብዙ ነገሮች ሰርቻለሁ። ሁለተኛ፣ ሌላው አሁንም ደግሞ መመዘኛ ውስጥ ያሉ ማህበረሰቦች ነበሩ። አንደኛው የግጭ ማህበረሰብ ነው፣ ፓርክ ውስጥ ያለና ያው ዋና የመኖሪያ እንስሳዎች የዱር እንስሳት መኖሪያ ዋናው ኮሬ ላይ ስለሚገኝ ህዝቡ መልቀቅ አለበት ተብሎ ነበር። ሌላ ደግሞ አንድ እንስሳዎች አሁን መተላለፊያ ኮሪደር ደግሞ አርባዘ የሚባል ቦታ ሁለቱም ቦታዎችን ለማስጠቀቅ በተደረገው እንቅስቃሴ ከፍተኛ ድርሻ ነበረን እና እና ብዙ ስራዎችን ፓርኮች ጋር ይሰራሉ ለየት ባለመልኩ አሁን እነዚህ ቀይ ቀበሮች ኢትዮጵያ ውስጥ ብቻ ነው የሚገኙት። ለኢትዮጵያ ልዩ ናቸው፣ ብርቅዬ ናቸው ግን በአናኗሯቸው፣ ላይ ደግሞ ስጋት የተደቀነባቸው እንደውም በአሁኑ ሰዓት አምስት መቶ ቀይ ቀበሮዎች ብቻ ቀርተዋል ይባላል። እና እነሱን በተለየ መልኩ ስጋት የደቀነባቸው ነገር ምንድን ነው? ስጋቱ ምንጊዜም የሰው ልጅ ነው። አራቢቶች ቀበሮ ብቻ ሳይሆን ለሌሎች አራቢቶች ስጋቱ የሰው ልጅ ነው። አንደኛ የእርሻ መሬት መስፋፋት ነው። ማህበረሰቡ እዛው የሚኖሩበት አካባቢ ያለው በየጊዜው ቀጣይ ያሰፋል። መኖሪያ አካባቢያቸው ጊዜው እየቀነሰ ነው። ሁለተኛው ደግሞ የእብድ ውሻ በሽታ እና ካናይን ዲስቴምፐር የሚባል በሽታ አለ። እሱ ከውሻ ወደ ቀይ ቀበሮች ወይም ደግሞ ወደ እንስሳት በቀላሉ የሚተላለፍ በዚህ ምክንያት በተለይ በባሌ ተራራዎች ብሔራዊ ፓርክ ላይ በጣም ከፍተኛ በየሶስት ዓመቱ ይከሰታል በሽታና እሱ ትልቅ ስጋት። ሌላው ሶስተኛው ደግሞ ምንድን ነው? አንዳንድ አካባቢዎች ላይ ደግሞ ግድያል ወደኛ አካባቢ አንዳንዴ ገበሮች ያው ደግና ያው ፍየሎችን ያጠቃሉ። በዚህ ምክንያት ገበሬው ማወቅም ባለማወቅም እንግዲህ ቸው ላይ ተጽዕኖ ስለፈጠረ ነው እንደዛ። ይሄ ሽልማት ወይም ደግሞ ይሄ እውቅና በስራህ ላይ የሚያመጣው ተጽዕኖ ወይም ደግሞ ምን ነገር አጉልተህ እንድትሰራ ያግዝሃል? ምንድነው እሱ የምታስበው በቀጣይ? ጀመር እውቅናው ብቻ ማግኘት ለእኔ በጣም ትልቅ መነሳሳት ይፈጥርልኛል። በተለይ ደግሞ አንድ አሁን ያሰብነው ለየት ያለ ፕሮግራም አለ በዚህ በጥበቃው ላይ ሊቪንግ ዊዝ ዎልቭስ የሚል ፕሮጀክት አለች ያገማት እና ቀይ ቀበሮዎች መኖሪያ አካባቢያችን ላይ ከሰው ጋር ተጣጥመው እንዴት ይኖራሉ ነው ከማህበረሰቡ ጋርም ከሌሎች ከብቶችም ሌሎች አራዊቶች ጋርም እንዴት ተጣጥመው የሚኖሩ የሚል አዲስ ፕሮጀክት ቀርጸናል እና በተለይ ሽም ፕሮጀክት በደንብ ላይ በጣም ይረዳኛል ብዬ እሺ። በጣም ነው የማመሰግነው ከአሜሪካ ድምጽ ጋር ለነበረ ቆይታ። በድጋሚ እንኳን ደስ አለ። መልካም የስራ ዘመን እመኝልሃለሁ። እሺ፣ አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ፔናሎፔ ፑኦሎ ያዘጋጀችውን ደ ውመን ኪንግ የተሰኘውን ሙገሳና ትችት እያስተናገደ ያለውን ፊልም በተመለከተ ስመኝ ሸቆየ አጭር ዘገባ ታሰማናለች። ሆሊውድ በውጭ ሰዎች እይታ ካልሆነ በስተቀር አፍሪካ ወይም አፍሪካውያንን እምብዛም አያሳትፍም። ዘውመን ኪንግ ወይም ሴቷ ንጉስ የተሰኘው አዲስ ፊልም ግን እንደዚህ አይደለም። ፊልሙ በጀነራል ናኒስካ የሚመሩትና አስደናቂ ብቃት ያላቸው ሴቶችን ያሰባሰቡት የአጎጂ ተዋጊዎች ጠላቶቻቸው የሆኑትን አውሮፓውያንና አፍሪካውያን የባሪያ ነጋዴዎችን ሲገድሉ ያሳያል። የአካዳሚ ሽልማት አሸናፊ ቪዮላ ዴቪስ ባህሪዋ ወክላት ከምትጫወተው ጦረኛ ገጸ ባህሪ ጋር እንደሚመሳሰል ትናገራለች። እኔ ራሴ ልክ ነጭ ጓደኞቼ እንደማየው በተመሳሳይ መንገድ ነው ያየሁት። ግን ወደ ዓለምና ወደ ፊልሙ ኢንዱስትሪ ስመጣ ነው ዓለምና ኢንዱስትሪው በተመሳሳይ መንገድ እንዴት እንደማያዩኝ የተገነዘብኩት። ስለ አጎጂ ታሪክ ብዙዎች ያውቃሉ፣ ሰምተዋል። ነገር ግን በፊልም መልክ ማየት የተለየ ተሞክሮ ነው። ኒውዮርክ ግዛት በሚገኘው ሲቲ ዩኒቨርሲቲ የሚያስተምሩት ቡካሪ ሳዋዶጎ በፊልሙ ዙሪያ ስሜትን የሚቀሰቅስ ደስታና ትችትም እንዳለ ይገልጻሉ። ይህ የአፍሪካ ታሪክ ነው። ነገር ግን እንዴት እንደተወከለ እና ፊልሙ እንዴት እንደተሰራ ስንመለከት ከፊት ለፊትም ሆነ ከካሜራ ጀርባ በፊልሙ ውስጥ የአፍሪካውያን ተሳትፎ አነስተኛ ነው። በደቡብ አፍሪካ የተቀረጸውን ዘ ውመን ኪንግ ለመስራት ሀምሳ ሚሊዮን ዶላር ፈጅቷል። ፊልሙን ፕሮዲውስ በማድረግ እንዲሰራ የረዳችው ካቲ ሹልማን እንደምትለው ሆሊውድ ፊልሙን በገንዘብ እንዲደግፍ ለማድረግ ከፍተኛ ትግል ተደርጓል። ብላክ ፓንተር የተወሰነ በር ከፍቷል አይደል? ብላክ ፓንተር አፍሪካ ተጽዕኖ አድራጊ መሆን ቢችል ብለን በአይነ ህሊናችን እንድንስል ያደረገን፣ እኔ ደግሞ ለምን በአይነ ህሊናችን ብቻ እንስላለን፣ በእውነተኛው ዓለምም ተጽዕኖ ማድረግ የሚችል ተቋም ያለው በአፍሪካ ነው ላለው፣ እነዚህ ሁሉ ወደፊት የምናልፋቸው ደረጃዎች ናቸው። በፊልሙ የተሳተፉት ተዋናያኖች ለውጊያው ትዕይንት በከፍተኛ ሁኔታ መሰልጠናቸውን አሜንዛ የተሰኘውን የአጎጂ ተዋጊ ገጸ ባህሪ ወክላ የተወነችው ሺላ አቲም ትናገራለች። uh <laughs> በዓለም ላይ ካየናቸው ጥቂት እጅግ አስደናቂ ተዋጊዎች መካከል የሚመደቡት እነዚህን ሴቶች ለማሳየት ነው የሞከርነው። በትክክል ሰርተን ማሳየት ነው የፈለግነው። የዳሆሚ ንጉሳዊ ግዛት ሌሎች አፍሪካውያንን ለባርነት በመሸጥ መሳተፉን በመግለጽ ፊልሙ እንዳይታይ የሚጠይቅ የአድማ ጥሪ ተደርጓል። ሆሊውድ ሪፖርተር የተሰኘው ሚዲያ እንደዘገበው ግን በአሜሪካ በነበረው የፊልሙ የመክፈቻ ቅዳሜና እሁድ ብቻ ከተጠበቀው በላይ የሆነ 19 ሚሊዮን ዶላር ገቢ አስገኝቷል። ፊልሙ በይፋ መታየት ከጀመረ በኋላ የተካሄዱ የተመልካቾች ግምገማ መሰረትም ፊልሙን ለመመልከት ትኬት ከገዙ ተመልካቾች መካከል 58 ከመቶ የሚሆኑት ሴቶች መሆናቸውንና 56 ከመቶ የሚሆኑት ደግሞ ጥቁር የፊልም ተመልካቾች መሆናቸውን አመልክቷል። ሴቶች የየትኛውም ይዘት ቀዳሚ ገዥዎች መሆናቸው የሚታወቅ ነው። ይህ ፊልምን ቴሌቪዥንንና የፊልም ስርጭት አውታሮችንም ይጨምራል። ስለዚህ እየጠየቅን ያለነው ለአናሳው ሳይሆን ለብዙሀኑ ተመልካች ፊልም እንዲሰራ ነው። በፊልሙ ዙሪያ ውዝግብ ቢነሳም በአፍሪካና ከአፍሪካ ውጭ በሚኖሩ አፍሪካውያን ዘንድ ትልቅ ደስታ መፍጠሩን ሰው አድርጎ ይገልጻሉ። በተለይ ደግሞ ራሳቸውን በውስጡ ያዩበታል። ዛሬ ጠዋት እንኳ ሁሉም ሰው ፊልሙን ለማየት እንዲሄድ የሚጠይቅ ጽሑፍ በማህበራዊ ሚዲያ ተለጥፎ አይቻሉ። ምክንያቱም ይህ ፊልም ስለ እኛ ነው። ስለዚህ በስደት የምንኖር ማህበረሰቦች ፊልሙን ሄደን በማየታችን ኩራት ይሰማናል። ቪዮላ ዴቪስ ስለ ጥቁር ሕዝቦች በተለይም አፍሪካና አሜሪካ ስለሚኖሩ ሴቶች፣ ሌሎች ተጨማሪ ፊልሞች እንዲሰሩ ትፈልጋለች። የተለመደ ነገር እንዲሆን ማድረግ አለብን። እንደ ኤሮፓን አቆጣጠር ከ16 12 አንስቶ እኮ ነው። ከዚህ በተለየ አቅም እዚህ የቆየ ነው እንደ ማንኛውም ሰው እዚህ ቆይተናል ግን እኛም ሰው ነን በፒኔሎፔ ፓኡሉ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ስመኝሽ እናመሰግናለሁ አሁን ደግሞ ለምሽቱ አበይት ስፖርታዊ ዜናዎች ወደ ኬኔዲ አባተ ወስዳችኋለሁ በስፔን በተካሄደ የቫሌንሲያ ግማሽ ማራቶን ውድድር ኢትዮጵያዊው ዮሚፍ ቀጀልቻ ሁለተኛ ወጥቷል። ውድድሩን 58 ደቂቃ ከ32 ሰከንድ ያጠናቀቀው ዮሚፍ በርቀቱ የኢትዮጵያን ክብረ ወሰን አሻሽሏል። ይህን የግማሽ ማራቶን ውድድር 58 ደቂቃ ከ10 ሰከንድ በማጠናቀቅ አንደኛ በመውጣት ያሸነፈው ኬንያዊው ኪቢዮት ካንዴ ሲሆን የሀገሩ ልጅ ዳንኤል ማቴኮ ሶስተኛ ወጥቷል። የዓለም አትሌቲክስ መረጃ እንደሚያመለክተው የመጀመሪያ የግማሽ ማራቶን ውድድሩን ያደረገው ኢትዮጵያዊው ታደሰ ወርቁ ደግሞ አራተኛ ደረጃን ይዞ አጠናቋል። በሴቶች ምድብ በተካሄደው ውድድር ጀርመናዊቷ ኮልስታንስ ክሎስተሃፈን በአንደኝነት አሸንፋለች። አንድ ሰዓት ከ05 ደቂቃ ከ41 ሰከንድ አትሌቷ ውድድሩን ያጠናቀቀችበት ሰዓት ነው። ከእርሷ በአራት ሰከንዶች ዘግይታ የገባችው ኢትዮጵያዊቷ ጽጌ ገብረ ሰላማ ሁለተኛ ስትወጣ፣ ሌላኛዋ ኢትዮጵያዊት ሀዊ ፈይሳ ደግሞ ውድድሩን በሶስተኝነት ጨርሳለች። የኢራን መንግስት በሴቶች ላይ በሚፈጽመው የመብት ጥሰት ምክንያት ፊፋ ሀገሪቱን ከኳታር 2022 ሊያግዳት ይገባል ሲሉ የሀገሪቱ አክቲቪስቶችና ስፖርተኞች ጠየቁ። የኢራን መንግስት በተቃዋሚዎቹ ላይ የሚወስዳቸው በጭካኔ የተሞሉ እርምጃዎችና ሴቶች በሀገሪቱ ውስጥ በሚካሄዱ የስፖርት ውድድሮች ላይ በነጻነት እንዳይሳተፉ መከልከላቸው ቀጥለዋል ያለው የኢራን የመብት ተሟጓቾች ቡድን ፊፋ ኢራንን ከዓለም ዋንጫ እንዲያግዳት ጠይቋል። የ22 ዓመቷ ማሳ አማኒ የራስ መሸፈኛ ወይም ሂጃብ በአግባቡ አልለበሰችም በሚል በኢራን የሞራል ፖሊስ ከታሰረች በኋላ ህይወቷ ማለፉን ተከትሎ በመላ ሀገሪቱ ከፍተኛ ህዝባዊ ሰልፎች መቀስቀሳቸው ይታወቃል። በእነዚህ ሰልፎች ላይ የኢራን የጸጥታ ኃይሎች እየወሰዱ ነው በተባለው የኃይል እርምጃና በስፖርቱ ዓለም ሴቶች የሚደርስባቸውን መገለልም በመቃወም ነው የዓለም የእግር ኳስ አስተዳዳሪው አካል ፊፋ እርምጃ እንዲወስድ የተጠየቀው። በኢራን መንግስት ላይ የሚደረገው ተቃውሞ ከተጀመረበት ጊዜ አንስቶ የእግር ኳስ ተጫዋቾችን ጨምሮ በርካታ ታዋቂ ኢራናውያን ስፖርተኞች ለተቃውሞ ሰልፉ ድጋፍ አድርጋቸዋል በሚል መታሰራቸውን ዘገባዎች ያመለክታሉ። ማንነታቸው ያልተጠቀሰ የኢራን ስፖርተኞችና የሰብአዊ መብት ተሟጋቾች ለፊፋ የጻፉት ግልጽ ደብዳቤ የኢራን መንግስት በሀገሪቱ ውስጥ ያሉ በርካታ አትሌቶችን ድምጽ በማፈን የመናገር መብታቸውን ከልክሏል። በተጨማሪም ሴቶች በጨዋታዎች ላይ እንዳይገኙ ማገዱን ቀጥሏል ይላል አክሎም ለፊፋ ገለልተኝነት አማራጭ አይሆንም ያለው ደብዳቤው ኢራን በህዝቦቿ ላይ ያላት ጭካኔ ከፍተኛ ደረጃ ላይ ደርሷል ይህም ከእግር ኳስና ከስፖርቱ ዓለም የማያሻማና ጠንካራ የማግለል እርምጃ እንዲወሰድባት የሚያደርግ ነው ብሏል ከአንድ የስፔን የህግ ድርጅት ጋር በመሆን ለፊፋ ደብዳቤውን የላከው ቡድኑ ኢራን የፊፋ ህግን የጣሰች መሆኗን ጠቁሞ ሌሎች ሀገራት ከዚህ ቀደም በተመሳሳይ ጥሰት ታግደዋል ሲል አመልክቷል። ይሁን እንጂ ለውድድሩ ከአንድ ወር ያነሰ ጊዜ በቀረበት በአሁኑ ወቅት ፊፋ ኢራንን ከኳታሩ የዓለም ዋንጫ የማገድ ድል ያለው አይመስልም። ለኳታሩ የዓለም ዋንጫ ኢራን በምድብ ሁለት ከዩናይትድ ስቴትስ ከእንግሊዝና ከዌልስ ጋር መመደቧ የሚታወቅ ነው። ስቲቨን ጄራርድ የዘንድሮው የእንግሊዝ ፕሪምየር ሊግ ከተጀመረ በሁለት ወራት ጊዜ ውስጥ የተባረረ አራተኛው አሰልጣኝ ሆኗል። አንድ አመት ለሚጠጋ ጊዜ የአስቶን ቪላ አሰልጣኝ ሆኖ ያገለገለው ስቲቨን ጄራርድ ዘንድሮ ቡድኑ ባሳየው ደካማ አቋም ምክንያት ከኃላፊነቱ ተነስቷል። ቪላ ባለፈው ሐሙስ ጥቅምት አስር ከሜዳው ውጭ በፉልሃም ሶስት ለዜሮ መሸነፉን ተከትሎ ነው የቀድሞው የሊቨርፑል ኮከብ ከኃላፊነቱ የተነሳው። ከጄራርድ በፊት ሶስት አሰልጣኞች የተባረሩ ሲሆን ውድድሩ በተጀመረበት የ ነሐሴ ወር በሊቨርፑል ዘጠኝ ለዜሮ መሸነፉን ተከትሎ ከቦርን ማውዝ አሰልጣኝነቱ የተሰናበተው ስኮት ፓርከር የውድድር አመቱ ከተጀመረ በኋላ የመጀመሪያው ተሰናባች አሰልጣኝ ነው። በመስከረም ወር መጀመሪያዎች ላይ የተሰናበተው የቼልሲው ቶማስ ቱዌል ደግሞ በውድድር አመቱ ከአሰልጣኝነት በመሰናበት ሁለተኛው ሰው ሲሆን ከጄራርድ በፊት የተሰናበተው የወልቨር አምፕተኑ ብሩኖ ላዥ ሶስተኛው ተሰናባች አሰልጣኝ ነው። በመጨረሻም ኬንያዊው የማራቶን ሯጭ ማሪየስ ኪፕ ሴሬም በዶፒንግ ምክንያት የሶስት ዓመታት እገዳ ተጣለበት። የ34 ዓመቱ አትሌት ማሪየስ ኪፕ ሴሬም በነሐሴ ወር በተደረገለት ምርመራ ኢፒዮ የተባለ የተከለከለ አበረታች ንጥረ ነገር መጠቀሙ እንደተረጋገጠ ምርመራውን ያደረገው የዓለም አትሌቲክስ ፌዴሬሽን አካል የሆነው የጸረ ዶፒንግ ተቋም አትሌቲክስ ኢንቴግሪቲ ዩኒት አስታውቋል። ውጤቱን ተከትሎ ኪፕሴሬም ዶፒንግ መጠቀሙን ሁለት ጊዜ ካስተባበለ በኋላ ጥቅምት አንድ ጥፋቱን አምኗል ያለው ተቋሙ ጥፋቱን በማመኑ ምክንያት ሊጣልበት ይችል ከነበረው የአራት ዓመት እገዳ ላይ አንዱን በመቀነስ የሶስት ዓመት እገዳ እንደጣለበት ባሳለፈው የውሳኔ ሀሳብ ላይ አመልክቷል። እንደ አውሮፓውያኑ በ2016ና በ2019 የሮተርዳም ማራቶን አሸናፊ የሆነው ኪፕሴሬም አበረታች ንጥረ ነገር መጠቀሙ ከተረጋገጠበት ጊዜ አንስቶ በውድድር ያገኛቸው ውጤቶች ሁሉ እንደሚሰረዙና ሽልማቱንም እንደሚመልስ ተገልጿል። የኬንያ አትሌቲክስ ዘንድሮ በበርካታ የዶፒንግ ፈተናዎች የተናወጠ ሲሆን ከምስራቅ አፍሪካዊቷ ሀገር አንድ ዓመት ባልሞላ ጊዜ ውስጥ ብቻ አስራ ስድስት አትሌቶች በተለያዩ የዶፒንግ ጥሰቶች እገዳ ተጥሎባቸዋል። ተጨማሪ ስምንት ኬንያውያን አትሌቶች ደግሞ በጊዜያዊነት ታግደው የምርመራቸውን ውጤት በመጠባበቅ ላይ ይገኛሉ። ለዛሬ ምረጥ ናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የአሜሪካ ድምፅ ተከታተሉት የነበረው ደግሞ ጋቢና ቪኦኤ አብራችሁን ስለነበራችሁ በእጅጉ እናመሰግናለን ሳስተናግዳችሁ ያመሸው ሀብታሙ ስዩም በምስልና በድምፅ ምህንድስና ደግሞ አብሮን የቆየው ኤልያስ አስማረ የነገሰ ይበለን መልካም ምሽት